ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። አባት መችረሳለቤት ምሰሶ ትታሙታቅሶ የላቡና ርሶ ያስደስት የለመወይ መውደዱለግሶ አባቴ አውስትራሊያ ውስጥ መስከረም በገባ በመጀመሪያው እሁድ የሚከበረው የአባቶች ቀን እሁድ ሴፕቴምበር ስድስት ቀን ተከብሮ ይውላል። አሜሪካን ውስጥ የተጀመረው የአባቶች ቀን አከባበርን በርካታ አገሮች በሰኒዮር የሚያከብሩት ሲሆን አውስትራሊያ፣ ኒውዚላንድ፣ ፉጂ፣ ፓፓኒው ጊኒ በተለይ በመስከረሙን በመጀመሪያው እሁድ ለአባቶች ክብር፣ አድናቆት፣ ምስጋናና ስጦታ በማበርከት ያከብሩታል። አባቶች ልጆቻቸውን ለማሳደግ ለሚከፍሉት ዋጋ ድካማቸውን በማሰብ በአመት አንድ ቀን ማመስገን መቻል እድለኝነት ነው የሚለው የፐርዙ ነዋሪ ብሩክ ታዬ አባት፣ የእግዚአብሔር ቃል እንደሚለው ለሚስቱ ራስ ለልጆቹ እረኛ ነው። ውድ አባቴ ታዬ መክብብ ሕይወታችንን በመልካም መንገድ እንድንመራው ከልጅነታችን ጀምሮ በፍቅር አሳድገከናልና ውለታ አለብን። የመከባበር የመደጋገፍ የታዛዥነት የፍቅርና የትትና ትርጉምን ኖረ አሳይተህናል። እኔም ዛሬ አባት ነኝ። በአንተ መንገድ ልጆቼን እመራለሁ። ረጅም እድሜና ጤና መኝን ላለው ሲል መልካም ምኞቱን ይገልጻል። እንደ ብሩክ ሁሉ ናርዶስ ደሴ፣ ሳምሶን ጸጋይ፣ ሩት መንግስት አብ የሚከተለውን መልእክት ለአባቶቻቸው አስተላልፈዋል። ለአባቴ ለአቶ ደስ ያገደው ደስዬ፣ አባቴ ከእግዚአብሔር በታች እኔነቴን የሰራኸኝ መምህሬ፣ ህልም እንዲኖረ ማንነቴን አውቄ ለህልሜ እንድኖር ያስተማርከኝ አንተነትህን ሰጠኸኝ። በሞደቄ በመነሳቴ ውስጥ ያለ። ዘመን የማይለውጥህ የአምላክ ስጦታዬ ነህ። ስለሁሉም ነገር አመሰግናለሁ። እግዚአብሔር ረጅም እድሜና ጤና ይስጥልኝ። ሁሌ እምወድሃለሁ። መልካም የአባቶች ቀን ይሁንልህ። እንዲሁም በጣም ለመወድና ለማፈቅረ ውዱ ባለቤቴ ሰለሞን በለጠ እንኳን ለመጀመሪያ የአባቶች ቀን አደረሰ። እግዚአብሔር ረጅም እድሜና ጤና ይስጥልኝ። ሁሌ እምወዳችኋለሁ። መልካም የአባቶች ቀን ለሁሉም አባቶች። ናዶስ ደሴ ከሲድኒ አውስትራሊያ። ለአባቴ ለዶክተር መንግስት አብያቄ መልካም አባቶች ቀን እንዲሆን እየተመኘው። አባዬ በጣም ደግና የፍቅር አባት ነህ። ፈጣሪ እድሜና ጤና ያብዛለህ። እንዲሁም ለመላው አባቶች መልካም እመኛለሁ። ሩታ መንግስት አፍነኝ ከሜልበር ለመላ አለም ውስጥ ለምትገኙት አባቶች እንኳን ደስ አላችሁ። እንኳን ልጅ ቀን አደረሳችሁ እላለሁ። አባቴ ለአቶ ጸጋዬ በርሄ አባቴ እመኝልሃለሁ እድሜን፣ ጤናን፣ ጸጋን እንዲሰጥህ እኮራብሃለሁ። አባቴ ሁልጊዜ አጠገብ በመሆኔ እድለኛ ነኝ ብዬ እግራሴን እገምታለሁ። ይህን ነገር የምልክልህ ልጅህ ሳሙኤል ጸጋዬ በርሄ ከቪክቶሪያ መልበን ምንም እንኳን የዚህ ዓመት የአባቶች ቀን በኮሮና ቫይረስ ምክንያት በተለይ ሜልበርን በእንቅስቃሴ ገደብ ውስጥ ስላለች የስጦታ መደብሮች ባይጨናነቁም የኦንላይን ግብይቶች ከመቼውም ጊዜ በላይ መጨመሩን መረጃዎች ይገልጻሉ። በኮሮና ምክንያት ልጆች እና ወላጆች ቤት ውስጥ መሆናቸው ይበልጥ የአባቶቻቸውን ፍቅርና እንክብካቤ የሚያገኙበት ትልቅ እድል ስለሆነ በአስተዳደጋቸው ውስጥ መልካም ነገር ይፈጥራል የሚሉት የማኅበራዊ ሳይንስ ባለሙያዎች አባቶች ከስራ ርቀው ቤት ሲቀመጡ ሪሞት መጨበትተው ያለመሰልተት ያለ ከልጆቻቸው ጋር የሚያሳልፉት ጊዜ ለልጆች ስነ ልቦና ጥቅም እንዳለው በመግለጽ ይመክራሉ። ኤስቢኤስ የአባቶች ቀንም በማስመልከት በዓሉን ከልጆቻችሁ ጋር እንዴት ታከብራላችሁ በማለት ከሜልበርን አቶ መብራቱ ጎበና አርቲስት ጌታውን ሰለሞንና ዳንኤል ዘውዱን አነጋግረናቸዋል። አስቀድሜ ለሁሉም አባቶች እንኳን ለ2020 ለአባቶች ቀን በሰላም አደረሳችሁ ልል ወዳለሁ። በመቀጠል ስሜ መብራቱ ያድታ ጎበና ይባላል። የምኖረው በአውስትራሊያ ኖብል ፓርክ ቪክቶሪያ ነው። ግሎሪየስ ፌዝ ኢንተርናሽናል ቸርች መሪ እና የሶስት ልጆች አባት ነኝ። አባትነት እንግዲህ ብዙ ትርጉም ነው የሚኖረው፣ እንደ አያያዝ ነው። አባት ቆፍጠን ያለ አባት ኢትዮጵያዊ አባት መሆንም ከፈለክ ልጆችህን አርቀህ እየፈሩህ እያከበሩ ብቻ በርቀት እንዲኖሩ ማድረግ ትችላለ። ግን የምንኖርበት ማህበረሰብ እና ሀገር ለዛ አይፈቅድም። ደግሞም ትውልዱ ትንሽ ከቀድሞ አባቶች ይልቅ ለልጆቹ የቀረበ ይመስላል። እና እኔን በተመለከተ ግን እኔና ቤቴ በጓደኝነት ነው አብረን የምንኖረው። ሁላችንም እንደ ልጆችም እንደ ጓደኛም ነው አብረን የምንኖረው። እኛ ኢትዮጵያውያን ደግሞ የአባቶችን ቀን የማክበር ባህሉ ባይኖረንም እዚህ የተወለዱት ልጆቻችን ግን በባህሉ ውስጥ ማደግ ስላለባቸው ከልጆቻችን ጋር እናከብራለን። ደግሞም በሶስት እና በአራት አመታቸው ከኬጂ ጀምሮ በትምህርት ቤትም ስለሚነግሯቸው የአቅማቸውን ያህል ስጦታ እንዲያዘጋጁ ስዕል እየሳሉ አባቶችን፣ እናቶችን ሰርፕራይዝ እንዲያደርጉ ያደርጓቸዋል። እና ከዛ የተነሳ እኛም አብረናቸው እንደ ባህሉ እንደ ወጉ አብረን እናሳልፋለን። የአባቶችን ቀን በልዩ ሁኔታ ባናከብረውም ያው ባለቤቴና ልጆቼ ልዩ ቁርስ በማዘጋጀት ምሳ በማዘጋጀት የዛን ቀን ልጆቼም ተባብሮ በማስተናገድ በልዩ ሁኔታ ነው አብረን የምናከብረው ማለት ነው። መሪያ ልጄ በአራት ዓመቷ በኬጂ የተማረች በአስተማሪዎቿ አማካኝነት አላውቅም ነበር እንደዛ እንደሚደረግ እና የመጀመሪያ ስጦታ በልጅ ሴት ሰጠኝ ገንዘብ አምጡ ብሏቸው ገንዘብ ሰብስቦ በጣም ልዩ ልዩ እቃዎችን ይሸጡ ነበር እዛ ውስጥና ምን ምንድን ነው የምትገዢለት ተብላ መግዛትና መሸጥንም ሳንቲም ሰጥቶ እቃ መቀበልንም በዛው እንዲማሩ ለማድረግ ያስተምሯቸው ነበር እና የውሃ መጠጫ ኮዳ መኪና ውስጥ የሚቀመጥ ለስፖርትም የሚሆን እንዲያውም እንደዚሁም አለም ምርጥ አባት የሚል ጽሁፍ ያለበት በመኪና ላይ ከኋላ የሚለጠፍ ጽሁፍ ይዛልኝ ስትመጣ አንድ ተጨማሪ ሌላ ደግሞ ኳስ ይዛልኝ ስትመጣ በጣም ነው ልቤ የተነካው በጣም ነው ደስ ያለኝ እሷ እራሷ ታስበዋለች እስከ ዛሬ ያኔ ስጦታ ስሰጥህ በጣም ደስ አለህ ትዝ ይለኛል ትለኛለች እና ልዩ ስሜት ነው የሚፈጥርልህ ለልጆቼ በጣም ቅርብ ነኝ አብሬያቸው ነው አብዛኛውን ጊዜ የማሳልፈው። ባለቤት ከውጭ ስለምትሰራ እኔ ስራዬም ብዙ ጫና ስለማያደርግብኝ በተለይ ማታ ማታና ቅዳሜና እሁድ ስለሆነ የምሰራ ወጥቼ አገልግሎት ስለሆነ ህዝብን ማገልገል፣ መጽሐፍ ቅዱስ ማስተማር፣ ለሰዎች መጸለይ ስለሆነ ስራዬ አብዛኛውን ጊዜ ከልጆቼ ጋር ነው የማሳልፈው። ለቻይልድ ኬር ሰጥቻቸው አላቅም። ሶስት ልጆች አሉን። ሶስቱንም ከወራት ጀምሮ ማለት ነው ከወራት እድሜ ጀምሮ ከሶስት እና ከአራት ወራት ጀምሮ ሳምንቱን ሙሉ አብሬያቸው ስለማሳልፍ በጣም እንደ ጓደኛ ነው አብረን የምንጫወተው አብረን የምናሳልፈው። ምንም የሚደብቁኝ ነገር የለም። አብረን ሁሉንም ነገር እናደርጋለን። አሁን ደግሞ በኮቪድ አስራ ዘጠኝ ምክንያት ከቤት ሆነው ስለሆነ የሚማሩት በትምህርታቸውም እረዳቸዋለሁ አብሬያቸው ነው የማሳልፈው። ስንወጣም ስንገባም አብረን ነን። በጣም ቅርብ ነኝ ብዬ አስባለሁ። ደግሞ መልካም አባት እግዚአብሔር ነው። የእግዚአብሔርን ቃል ስለማነብ ደግሞ የእግዚአብሔርንም ባህሪ ለልጆቹ ለህዝቡ ያለውን ፍቅር፣ ቸርነት፣ በጎነት አባትነቱን ስለማውቅ በተቻለኝ መጠን በመልካም ምሳሌነት ልጆቼን ማሳደግ አለብኝ ብዬ ስለማስብ እንግዲህ ለእኔ አንዳንዴ ያው የአባት ባህሪ አንዳንዴ እግዚአብሔርም ይቆጣል። ብቆጣቸው ለምን እንደምቆጣቸው ያውቃሉ። ፊቴን ያነባሉ። ቅርባቸው ነኝ፣ ይቀርቡኛል። በሚያስፈልገው ነገር ሁሉ አብረነን ማለት ነው። ጥሩ ነኝ መጥፎ ነኝ ለሚለው ግን እኔ ባልናገረው ጥሩ ነው ብዬ አስባለሁ። እኔም መልካም የአባቶች ቀን እላለሁ። በዚሁ አጋጣሚ መውለድ እየፈለጉ ያልወለዱ አባት መሆን እየፈለጉ ወላጆች መሆን እየፈለጉ ልጆች ለሌላቸው እንጸልያለን እግዚአብሔር በመጪው አመት በሁለት ሺ ሀያ አንድ ደግሞ ያልወለዱት ወልደው አብረን እንድናከብር ለዛ ያብቃን እላለሁ። አመሰግናለሁ። ጌታውን ሰለሞን እባላለሁ። ተዋናይ ነኝ። በርካታ የቴሌቪዥን እና የመድረክ እንዲሁም የፊልም ስራዎችን ኢትዮጵያ እያለሁ ሰርቻለሁ። እዚህ አውስትራሊያ ሜልበርን ስኖር አስራ አራት አመት ኖሬ የአምስት ወንድ ልጆች አባት ነኝ። እግዚአብሔር ይክበር ይመስገን። እሁድ የአባቶች ቀን ነው ከአምስት ልጆች ጋር ተሰብስቤ እንግዲህ የአባቶች ቀንን አከብራለሁ የአባቶች ቀን ከምወድላቸው እንትኖች አንደኞች ናቸው የእናቶች ቀን የአባቶች ቀን እያሉ የሚያረጓት ነገር አሪፍ አሪፍ ነገሮችን ፒክ እናደርጋለን ይሄን ፒክ የምናደርገው ነው ብዬ ነው ማስበው እኔ አባትነት ጸጋ ነው ኤልዬ አባትነት በሕይወት ውስጥ ስትጓዝ ያለ ለምሳሌ፣ ሰው ይማራል፣ ይመረቃል፣ ተምሮ ይመረቃል፣ የሚፈልገውን ነገር ያደርግበታል፣ ትሰራለ፣ ገንዘብ ታገኛለ፣ ትተዋወቃለ፣ ታገባለ፣ ስትገባ ታወልዳል። ሌላ ሌላ ሌላ ጀርኒ፣ ሌላ ጉዞ ነው ይሄና። በዚህ ሕይወት ውስጥ ስታልፍ ግዴታ አባት ትሆናለ ማለት አይደለም። ጸጋም ያስፈልገዋል፣ መታደልም ያስፈልገዋል፣ ኮሚትመንትም ያስፈልገዋል። እነዚህን ልጆችን ከወለድኩ በኋላ እንዴት አርጌ ነው የማሳድጋቸው? ምን አድርገ እንዴት አድርጌ ገንብተሽ ልታሳድጋቸው አስበሻል? እነዚህ ሁሉ ነገሮች ናቸው። እና በጣም ደስ የምትላገላለጽ ከዚህ በፊት ዘሪቱ ገልጻለች እናትነት ለአንቺ የምትመስጥበት እግዚአብሔር የሚወደውን የራሱን ዘር ስጦታ ልጅ ልጅን የሚያል ነገር እንኪ አንቺ ተንከባክበሽ አሳድጊልኝ እኔ ጋር እስኪመጣ ድረስ አንቺ ጋ ይቀመጥ ብሎ በአላፊነት ነው የሰጠኝ እና አላፊነት ነው ብላ መልሳው ነበር። ብዙ እዚሁ እዚህ የተሻለ ቃል ለአባትም ልውሰደውና ይህንን ቃል ከዚህ የተሻለ አሪፍ ነገር ላገኛል። እና እግዚአብሔር ሲባርክ ሲፈቅድ እንካያዝ ጠብቅ፣ አሳድግ፣ ተንከባከብ ተብሎ ተሰጥቷል። ስጦታ ደግሞ ከተሰጠህ ጸጋ ከተሰጠህ ያን ጸጋህን መንከባከብ መቻል አለብህ። ጸጋህን መጠበቅ መቻል አለብህ። እንኳን በአባትነት በማንኛውም ጉዳዮች ላይ ጸጋዎች አሉ። ጸጋዎችን ሳትንከባከባቸው ስትቀር ይባክናሉ። ጸጋው ይባከነበት ሰው ደግሞ ደስ አይል መጨረሻው እና ጸጋዎቼ ናቸው እንከባከባቸዋለሁ። አንዲት ነገር አንብቢያት ይሁን ሰምቻት ይሁን የሆነ ቦታ ላይ ማስታወሳት ነገር አለች። ምንድነች? አባት ከልጁ ጋር ጊዜ አያጠፋም ነበር እና ልጅ አባቱን ጥያቄ ጠይቋል ባባ፣ ስንት ብር ነው በአንድ ቀን የምትሰራው ይሏል። ለምን ጠይቀኛለ? አይ ፈልጌ ማወቅ ፈልጌ ነው። አሜክ ቱ ሀንድረድ ባክስ እነደይ ምናምን ነገር አለው። ኦኬ፣ በቀን ሁለት መቶ ዶላር እሰራለሁ ሲለው፣ ኦኬ አለ። ከዛ በኋላ ፈተና አለፍኩኝ ሽልማት፣ የሽልማት አስር ዶላር በርዝዴ ነው ዛሬ ምናምን፣ ሀምሳ ምን ይሰራልሃል? አንድ ሰው ብር የምትሰበስበው እያለ እንትንም ያው ከእሱ ጋርም ጊዜ ስለማያሳልፍ እንዳይከፋውም እያለ ሰጠው እና ልክ ሁለት መቶ ዶላር ሲሞላ፣ ይሄ ልጅ ምንድን ነው ያደረገው? ዳድ እንካ የአንድ ቀን ክፍያህን እከፍልሃለሁ፣ ይኸው ከፈልኩ። ዛሬ ከኔ ጋር ጊዜህን ማሳለፍ ትችላለህ ብሎ ጠየቀው ልጅ አባቱን። ይቺ የምትሰጠን ነገር ምንድን ነች? አባቶች ከልጆቻቸው ጋር ጊዜ ማሳለፍ አለባቸው። በልጅ ላይ ነው ሀገርህን የምትሰራው። ሀገርህን ልጅ ላይ ነው የምትሰራው። ነገ ጠዋት ልጅ አድጎ ተምሮ ብቁ ዜጋ ሆኖ ሀገርንና ዜጋን ሲጠቅም ስታይ፣ እኔ ከዚህ በላይ የሚያስደስት ነገር ያለ አይመስለኝም። ኢትዮጵያ ነስ የአባቶች ቀን የተለየ ነገር አድርጋ አደለም የምናከብረው። ገሩ መኖሩ መኖሩ ዋጋ ዋጋ አለው ለነሱ። እኛም ነገ ጠዋት አባት እንሆናለን። አባት የሆነ አንድ ስፔሻል ዴይ አለው። አባትነት ክብር ነው የሚለውን ነገር ልጆቹ እንዲይዙትም ይመስለኛል። ትምህርት ቤት ራሱ ያግዟቸዋል። ገብተዋል ትምህርት ቤት ራሱ ዛሬ ፋዘርስ ዴይ ነው፣ በዚህ ጊዜ ለአባቶቻችሁ የምትሰጡት ስጦታ ምንድን ነው ምናምን እንደዚህ እናዘጋጅ። አባት ምንድን ነው የሚወደው የሀብት ሜኪም ሀፒ። እሱ አባትን ማስደሰት አለብን ምናምን ተብለው ከትንሹ ከቻይልድ ኬር ጀምረው እስከ ይር ሲክስ ሰብን ድረስ ይዘው ይመጣሉ። ትንሽ ጎርመስ አስራ ሶስት አስራ አራት ሲገቡ ነው እንጂ የማያደርጉት? እስከዛ ሰዓት ድረስ ያደረጉታል። እና ማዓት ማዓት ስጦታዎች ከልጆቼ ተቀብያለሁ። ላለፉት አስራ ሶስት አስራ አራት አመ አንድ አባቶች ቀን ተለያይተን አክብረናል። እነሱ ኢትዮጵያ ሆነው እኔ እዚህ ሆኜ አልፏል። እና በዛ ሰዓት ላይ አብረውኝ ባለመኖራቸው ያችን ይችን የአባት ቀን የእኔን ቀን ከኔ ውጪ በማሳለፋቸው ተሰምቷቸው በስልክ ስናወራ በቪዲዮ ኮል ምናምን ያስተላለፉልኝ ያለቀሱት ለቅሶ ምናምን ምናምን እሷ በጣም ትረብሸኛለች። ሁሌ አባቶች ቀን ሳስብ በነገራችን ላይ የምትበጣብኝ ያቺ ሞመንት ነው። ድፍን ዓለም ላላችሁ ብድፍን ኢትዮጵያ አባት ለሆናችሁ በሙሉ እንኳን እንኳን አባቶች ቀን አደረሳችሁ። አባት ለመሆን የተዘጋጃችሁ መልካም አባት እንድትሆኑ ምኝላችኋለሁ አባት ብላችሁ እባካችሁ ትሆኑ ብላችሁ አባት ነ ዘራችሁን አስቀጥሉ። ሌላም ምክንያት ብለው አባት መሆኑ ዘርን ማስቀጠልም ጭምር ነው እና ዳንኤል ዘውዱ እባላለሁ ሶስት ልጆች አባት ነኝ፣ ሁለት ወንድ ልጆች፣ አንድ ሴት ልጅ። በመጀመሪያ ለምወደውና ለማከብረው ከውድ አባቴ እጀምራለሁ። ለክቡራቱ ዘውዱ አክሊሉ እንኳን ለአባቶች ቀን አደረሱ እያልኩኝ እንዲሁም በመላው ዓለም ላሉ ምርጥ አባቶች ሁሉ ይህ በዓል የሰላም የጤና እንዲሆንላቸው ከልብ እመኛለሁ በእርግጥ ሁላችንም እንደምናስተውለው በተለይ ደግሞ እንደኔ ያሉት እንግዲህ አባቶች የዘንድሮ አባቶች ቀን አካባቢ ፍጹም ልዩ ነው የሚሆነበት እንግዲህ አይነተኛ ምክንያት በአለማችን ከመቶ አመት በኋላ በእኛ ዘመን የተከሰተው የወረርሽኝ በሽታ ከዚህም እንግዲህ እንደምናየው የወረርሽኝ በሽታ ጋር ተያይዞ በእያንዳንዳችን ላይ ያስከተለው የኑሮ የኢኮኖሚ የቤተሰብ አስተዳደር የጤና የስነ ልቦና በአጠቃላይ ስንኖርበት የነበረውን የኑሮ ዘይቤ ሙሉ በሙሉ መለወጡ ሲሆን፣ ወደ ዋና ወደ ተነሳሁበት የአባቶች ቀን ስመለስ እነው የዘንድሮ ልዩ ከሚያደርጉት ዋነኛው ምክንያት ወላጆች፣ በተለይ እኔ ባየሁበት መልኩ ማለት ነው፣ የቤቱ አባወራ አባት ቀኑ በሙሉ በስራ ተወጥሮ ለቤተሰቡ ምግብ በማዕድ ጠረጴዛ ላይ በየእለቱ ሳይዛነፍ ማቅረብ ነበረበት። በአሁኑ ወቅት ግን እናትም አባትም ቤት ተቀምጠው የዚህ የወረርሽኙ በሽታ የመዛመት ፍጥነት ሲቀንስ ከስራ ቀርተን ሁላችንም ያው ልጆቻችንን በቤታችን ውስጥ የርቀት ትምህርት በኮምፒውተር እያስተማርን ያለን ሲሆን ይህን አይነተኛ አጋጣሚ በመጠቀም ልጆቻቸውን ልጆቻችንን በስነ ምግባር፣ በባህል፣ በቋንቋ ብሎም በሃይማኖት ፍጹም በሆነ መልኩ በመቅረጽ ለወደፊቱ ህይወታቸው የሚረዳና ውጤታማ የሚያደርገውን ትልቁን የቤት ስራ እየተወጣ እንገኛለን ብዬ አምናለው። ይሄ አሁን በዚህ አይነተኛ አጋጣሚ ያገኘነው ነገር ነው። ብዙ ጊዜ ልጆች እንግዲህ ትምህርት ቤት ነው የሚውሉት፣ ከአስተማሪዎቻቸው ጋር ሆምወርክ ይዘው ነው የሚመጡት። ባለችን አጭር ሰዓት ወይ ሆምወርክ ይሰራሉ፣ ትንሽ ይጫወታሉ፣ መኝታ ነው። ነገ ደግሞ እንደገና ወደ ስራ ነው፣ ወደ ትምህርት ቤት ነው። ዘንድሮ ግን ሁላችንም ስለተቀመጥን ልጆቻችንን እንዴት ጥሩ ስለመግባር ያላቸውን ወጣት ልጆች አድርገን ማሳደግ እንዳለብን በተለይ በእንደዚህ አይነት ሀገር ልብ ለሰጠው አእምሮውን አስተካክሎ ልጆቹን በምን አይነት መንገድ መቅረጽ አለብን ብሎ ለሚያስብ ትክክለኛ ወላጅ፣ በተለይ ደግሞ አባት ይሄ አይነተኛ አጋጣሚ ነው። እንግዲህ ትልቁ የሚያስደስተኝ ነገር ያው ከስጦታዎች በላይ ስጦታ እኔ ከአንዴም ሁለት ጊዜ ያጋጠመኝ ጥሩ ነገር ምንድን ነው? በተለይ ከባለቤቴ ከሞዳት ባለቤቴ የተሰጠኝ ስጦታ ልጅ ነው። ልጅ ይወለዳል በየጊዜው ልክ አባቶች ቀን አካባቢ ሊደርስ አካባቢ እና ያ ከጊፍቶች ሁሉ ጊፍት ነው። ከዛ በኋላ ደግሞ ልጆቹ አድገው ከስጦታዎች ሁሉ ስጦታ በኋላ እኔ በየእድሜያቸው ዘንድሮ የሚጽፉልኝ ጽሁፍ እና የሚስሉት ስዕል የሚቀጥለው ዓመት ይለወጣል። ሀፒ ፋዘርስ ዴ ብለው የሆነ የሚያስደንቅ ነገር ነው የሚጽፉት እና ሁሉንም ነገር ፋይል አድርጌ አስቀምጠዋለሁ። ትልቅ ማስታወሻ፣ ትልቅ ስጦታ ነውና ልጆቹ እያደጉ ከጭጫዋ ጀምሮ የሚሰሩት ነገር ደስ ይለኛል። ስፔሊንጉ ራሱ ዝብርቅር ቆቶ እንትን ብሎ እየተስተካከለ የዙን ለውጥ የልጆቹን እድገት ያሳየኛል። እና በዛ ላይ ያው ይንከባከባሉ ሙያ ከእናታቸው ሙያ እየተማሩ ስለሆነ ያሉት ሽርጉዱ ምናምን እንዳለ ሆኖ በቃ እሑድ ጠዋት ምናምን ነገር በጣም ደስ ይለኛል እና እኔ ከምችለው በላይ እነሱ ሰርቶ ስለሚያቀርቡልኝ በጣም ደስ ይለኛል። እንግዲህ እኛ እዚህ ደርሰናል። ስናጥፋም ስናለማም ኖረል እዚህ ደረጃ አባትነት ላይ ደርሰናል። አባትነት እና የትኛው መልካም ነገር እንደሆነ በዚህ እድሜያችን እንግዲህ በደንብ አስተውለናል። ሁላችንም እንግዲህ ማቹር ዲነፍ ነኝ ብዬ አምናለው እና ልጆቹን መልካም ነገር እንዲሆኑ ከውድ ባለቤቴ ጋርም ሆነ ከሌላ እኔም መሰል ወላጅ አባቶች ጋር ከኔም ታላላቆች ጋር ደግሞ አባትነት ልጆቻቸውን ቀርጸው ጥሩ ነገር ጥሩ ቦታ ላይ ያደረሱትን አባቶች ጥሩ ምሳሌ እየወሰድኩኝ መልካም ልጆቹ ስነ በስነ መግባርም ሆነ በጸባይም ሆነ ከትምህርት ቤት ጓደኞቻቸው ጋርም ሆነ በተለያየ ቦታ ጥሩ ነገር እየሰሩ ጥሩ ቦታ እንዲደርሱ ያንን ነገር መወጣት መቻል ነው ጥሩ አባትነት ብዬ የማምነው እና አሉ እዚህ በበላ ማህበረሰባችን ውስጥ ጥሩ አባት ሆነው ልጆቻቸውን ከነሱ በላይ ቀርጸው ጥሩ ቦታ ያደረሱ አሉ እና ለምንድን ነው እንደነሱ ማልሆነው ብለህ በመንፈሳዊ ቅናት ተነሳስተህ እንደዛ አይነት ነገር እንደዛ አይነት ቦታ ልጆቻችን ማድረስ። አሁን ብዙ ቦታ በስፖርቱ ብትል በምናምኑ ብዙ ወጣቶቹ የተኳቸው የወላጆቻቸውን አያ ወላጆቻቸው ከሚሰሩት የተሻለ ነገር አድርገው ነው። አሁን በቶርናመንቱ ምናምን ላይ ብናይ እነኛ ወጣት ልጆች ሕፃን ሆነው የምናውቃቸው ልጆች ናቸው። መተኳ ሲጫወቱ የነበሩት ዛሬ አዘጋጅ ሆነዋል። ሲያዘጋጁም ደግሞ ሀገሪቷ ባለው በሚፈጥለው በጥሩ ስነ ምግባር ልጆቹ ታንጠው አሰራሩን ያውቁታል፣ ህጉን ያውቁታል፣ ሰዓት ያከብራሉ፣ ሁሉም ነገር እና የዛ አይነት ልጆች ሆነው እንዲያድጉና ለማህበረሰባችን ጥሩ ምሳሌ እንዲሆኑ ያለሰለሰ ጥረት ማድረግ አለብኝ ጥሩ አባት ለመሆን ብዬ ነው ማምነው። ለመላው አባቶች ሁሉ መልካሚ አባቶች ቀን እንዲሆንልን እየተመኘው በሚቀጥለው አመት እንግዲህ በሰላም እንዲያደርሰን ከዚህም ነገር ወጥተን ከዚህ መዓት ማልፎ በሚቀጥለው አመት ሌላ የተለየ አይነት የአባቶች ቀን አከባበር እንደምናወራ እያመንኩ መልካም የአባቶች ቀን እግዚአብሔር ስጥልኝ። ለኤስቢኤስ ሬዲዮ ኤልያስ ጉዲሳ፣ ቪክቶሪያ ጋሻ መከታይ ስትጋባይ እጄ ነበረ አለንታይ ሳባብዬ እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።